ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር፣ ሁነቶችና ታሪኮች በኤስቢኤስ አማርኛ። በርካታ አውስትራሊያውያን ለኑዛዜ ጠቀሜታ ያላቸው ግምት አነስተኛ መሆኑን የምርምር ግኝቶች ያመላክታሉ። የመስኩ ተጠባቢዎችም ያለ እድሜ የማኅበራዊ ምጣኔ ደረጃና ብሔራዊ ማንነት ልዩነቶች ዜጎች ለቅርብ ቤተሰባቸው ኑዛዜ የማስፈርን ጉዳይ ቅድሚያ ሰጥተው እቅዳቸው ውስጥ እንዲያስገቡ ይመክራሉ። በ2015 የተካሄደ አንድ ጥናት እንደሚያመለክተው ከሆነ ኑዛዜያቸውን አጽፈው ያኖረው አውስትራሊያውያን በርካታ ንብረቶች ያሏቸውና በድሜ የገፉ ሆነው ተገኝተዋል። ይህንኑ የሁለት ሺ አስራ አምስቱን ጥናት ተከትሎ ከሁለት ዓመታት በኋላ የዲከን ዩኒቨርሲቲ ፕሮፌሰር አደም ስቲን መጠነ ሰፊ የሆነ ሰዎችን ያሳተፈ ጥናት አካሂደዋል። የጥናት ግኝታቸውም ግማሽ ያህሉ ተሳታፊዎች የኑዛዜ ውላቸውን ያላሰፈሩ ነበሩ። ፕሮፌሰር ስቲን ኑዛዜዎችን ቀደም ብሎ ላለማስፈር ሳንካ ከሆኑ ምክንያቶች ውስጥ የተሳሳተ ግንዛቤ መኖርና አጎል እምነቶች እንደሆኑ ሲጠቅሱ ያገኘነው ምንድን ነው? አያሌ የሆኑ ሰዎች ኑዛዜ ማዘጋጀት ያስፈልገናል ብለው እንደማያስቡና እንዲሁም በርካታ ሰዎች ቀደም ብለው ኑዛዜ ከሰፈሩ ሊሞቱ እንደሚችሉ ማመናቸው ነው። ጥቂት ሰዎች ለኑዛዜ የሚበቃ በቂ ገንዘብ የለንም፣ ገና አላረጀንም ባይናቸው። እኒህ ሁኔታዎች በስፋት በሰዎች ዘንድ የሚንጸባረቁ ሲሆን መጤ የሆኑ የማኅበረሰብ አባላት ዘንድ ብቻም ሳይሆን አንግሎ ሳክሰን ዝርያ ያላቸውም ዘንድ እንዲሁ ብለዋል። አንድ ሰው ያለ ኑዛዜ ለሕልፈተ ሕይወት ከተዳረገ የንብረት ክፍፍሉ በሚኖርበት ስቴት መንግሥት ሕጎች መሠረት ይከናወናል። ኑዛዜን ቀደም ብሎ አዘጋጅቶ መኖሩ ቤተሰብን እንዲያካለ የሕግ ውጣ ውረዶች ሊያድን እንደሚችል ጠበቃ ዲን ካልሚነስ ያሳስባሉ። ያለ ኑዛዜ የሚካሄዱ ውርሶቹ ሁኔታ እንደሚኖሩበት ክፍለ አገር መንግሥት ሕጎች ይወሰናል። ይሁንና ሕጎቹ ምናልባትም ሟች በሚፈልገው አይነት ቅደም ተከተል ላይከፋፈሉ እንደሚችሉ ካሊሚኖስ ያስረዳሉ። ምንም እንኳን አውስትሬልያ ውስጥ ኑዛዜን በኦንላይን ማስፈር እየተለመደ የመጣ ቢሆንም የሕግ ባለሙያ አማክሮ ኑዛዜን ማስፈር ግና ይበልጥኑ ይመከራል። ንዛ ዚሆን በጠበቃም ብቻ ሳይሆን በየክፍለ አገሩ ባሉ የመንግሥት መሥሪያ ቤቶችም ሊያከናውኑ ይችላሉ። ክፍያዎቹም በሕግ የተደነገጉ ሲሆን ዕድሜው ከስልሳ ዓመት በላይ ከሆነና እንዲሁም የጡረታ አበል ተቀባይ ከሆኑ ኑዛዜውን ያለ ክፍያ ሊያጽፉም ይችላሉ። የቪክቶሪያ ትረስቲ ሰርቪስ ዋና ስራ አስኪያጅ ማይክል ስፋግል አታያቸውን ሲያክሉ ኑዛዜ ለንብረት ውርስ ብቻ ሳይሆን ለታዳጊ ልጆችም አሳዳጊን ለመሰየም ጭምር እንደሚጠቅም ይናገራሉ። ይህም በተለይም አውስትሬሊያ ውስጥ ላሉና ዕድሜያቸው ከአስራ ስምንት ዓመት በታች ያሉ ልጆች ኖሯቸው ሌላ የቅርብ ዘመድ ለሌላቸው ወላጆች በጣሙን እንደሚጠቅምና ሊያስቡበትም እንደሚገባ ያሳስባሉ። አቶ ስፐግል በተለይ ባህላዊ አሳሰብና የአውስትሬሊያ ህጎች የተለያዩ ስለሚሆኑ ሰዎች በእጅጉ ሊያስቡበት እንደሚገባ ይመክራሉ።